ሱዳን ዋና ከተማ ሀርቱም ላይ ሰሞኑን በተካሄደው የኢትዮጵያ የሱዳንና የግብፅ የውሃና የመስኖ ሚኒስትሮች አራተኛ ዙር የምክክር ስብሰባ ላይ ግብፃውያኑ የቀድሞ አቋማቸውን አስተካክለው በመምጣታቸው ስምምነት ላይ ለመድረስ ተችሏል ሲሉ አንድ የኢትዮጵያ የውሃ የኢነርጂና የመስኖ ሚኒስትር ባለሥልጣን ለቪኦኤ ገልጸዋል። በድርድሮቹ ላይ የነበሩትንና ጉዳይ በቀጥታ የሚመለከታቸውን ባለሥልጣን አቶ ፈቃ አህመድ ነጋሽን ሰሎሞን አባት አነጋግሯል። ሙሉ ቃለ ምልልስ ቀጥሎ ይቀርባል። አቶ ፈቃ አህመድ ነጋሽ በኢትዮጵያ የውሃ ኢነርጂና መስኖ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር እንደምናመሹ ክነትክለን እንደምናመሻችሁ እግዚአብሔር ይመስገን። አሁን የደወልኩልዎት ካርቱም ላይ የተፈረመውን የኢትዮጵያ የሱዳንና የግብፅን ስምምነት አስመልክቶ ነውና ወደዚህ ዙር ንግግር እንዴት እንደተገባና እንዴት ወደዚህ ስምምነት ላይ እንደተደረሰ ስምምነቱ ምን እንደሆነ እስቲ ያጠር አድርገው ይንገሩኝ። እንግዲህ ምንድን ነው ያው አሁን በፊት እንደሚታወቀው የዚህ የታላቁ ኢትዮጵያ ሕዳሴ ግድብ ግንባታ ሲጀመር፣ ግብፅና ሱዳን በመረጃ የተነሳ ስጋት እንደገባቸው በማሳወቃቸው የኢትዮጵያ መንግስት በራሱ አነሳሽነት የኢንተርናሽናል ኤክስፐርቶች ፓናል አቋቁሞ የግድቡን የጥናትና የዲዛይን ሰነዶች አስመርምሮ ከአንድ ዓመት ምርመራ በኋላ ያው የፓናሉ ሪፖርት መጥተዋል። በፓናሉ ሪፖርት ላይ የተሰጡ ምክረ ሀሳቦች አሉ። በተለይ ከግድብና ዲዛይን ጋር የተያያዙት ለኢትዮጵያ መንግስት እንድተገበራቸው፣ ሌሎች ግን ሁለት ጥናቶች በተለይም የሃይድሮሎጂ ሲሙሌሽን ሞዴል እና የዚህ የወሰን ተሻጋሪ የአካባቢ ማህበራዊና ኢኮኖሚ ትንተና በጋራ ሶስቱ ሀገራት እንዲሰሩ እንደ ምክረ ሃሳብ ተሰጥተዋል። ይህንንም ምክረ ሃሳብ ለሶስቱ ሀገራት የተሰጡትም ማለትም ሁለቱም ጥናቶች ለማስጠናት ማዕቀፍ መፈጠር አለበት እና ያንን ማዕቀፍ ለመፍጠር የሶስቱ ሀገራት የውሃ ጉዳይ ሚኒስትሮች ኖቨምበር አራት በመቀጠሉም ከዲሰምበር ስምንት እስከ ዘጠኝ ከዚያም ከጃንዋሪ አራት እስከ አምስት ሀያ አስራ አራት ካርቱም ላይ በተከታታይ ስብሰባዎችን አካሂደዋል። በነዚህም ሶስት ስብሰባዎች በኢትዮጵያ በኩል ማዕቀፉን በተመለከተ የቀረበው ሀሳብ በአብዛኛው ተቀባይነት ቢያገኝም በተወሰኑ ሶስት ጉዳዮች ላይ ግን ኢትዮጵያ በፍጹም የማትቀበላቸው ጉዳዮች ላይ ኢትዮጵያና ሱዳን በጋራ ያልተቀበሏቸው ጉዳዮች ነበሩ። እነዚያ ጉዳዮች ላይ ስምምነት ሳይደርስ ቆይቶ ያው ለስምንት ወራት ያክል ተቋርጦ ነበረ ውይይቱ። እንግዲህ አሁን በቅርቡ በተፈጠሩ አመቺ ሁኔታዎች የተነሳ ወደ ውይይት ተመልሰን ያንን ቃም በፊት የተደረጉ ሶስት ስብሰባዎችን ከቆምበት የማስከተል ነበር እና አራተኛው የሶስትዮሽ ሚኒስትሮች ስብሰባ ነው ብሎ መውሰድ ይቻላል። አሁን የተካሄደው ይሄ ስብሰባውን ሲካሄድ አራተኛው ዙር መሆኑ ነው። ግብጽ ያንን አንስታ የነበረችውን ጥያቄ ቀይራ ነው የመጣችው ወይስ እንደያዘች ነው የመጣችው? እንግዲህ ምንድነው ጉዳዩ ያው መነሻው በፊት ከቆምንበት ነበረ በተደረገው ውይይት ግን ያው ለውጦች ነበሩ። በተለይ ከአሁን በፊት በነበረው አካሄድ የልዑኩ መሪም ሆኑ የልኡካን አባላቶች ተመሳሳይ አቋም ይዘው በፍጹም አይሆንም በሚል ስብሰባውን የማቆም እርምጃ ይወስዱ ነበረ። በአሁኑ ግን የልኡኩ መሪ መሰረታዊ አቋም ለውጥ ይዘው በመምጣታቸው በፊት ያልተስማማንባቸው ጉዳዮች ላይ በሙሉ ተስማምተን ነው የተለያየ ነው። የስብሰባውን መንፈስ በተለይ በልዑኩ መሪ አማካኝነት የተረጋጋ እንደሆነ የተሻለ መግባባት እንዲፈጠር ተደርጎ ነው የተለየውና ሙሉ በሙሉ ካሁን በፊት በተለያየንባቸው ሀሳቦች ላይ ተስማምተን ነው የተለያየ ነው። ለመሆኑ ምን ነበሩ እነዚያ የልዩነት ሀሳቦች? አቶ ፈቃ አህመድ ዋና ዋና የሚባሉትን ቢያንስ ቢጠቅሱልኝ። ለኢትዮጵያና ለሱዳን ጨርሶ ተቀባይነት አልነበራቸውም ያሏቸውን እንግዲህ በወቅቱ አንድ ያልተስማማንባቸው ለምሳሌ ሁለቱ ጥናቶች ዓለም አቀፍ አማካሪ ይጠናሉ እነኝን ዓለም አቀፍ አማካሪዎች የሚቀጥል ጥናቱን የሚከታተል ሪፖርቱን የሚቀበል ይህን ይህን የሚሰራ ከአገራት ከሶስቱ ሀገራት የተውጣጡ ኮሚቴዎች መቋቋም አለባቸው የሚል ነበረ። በግብጽ በኩል ግን ሌላ ኢንተርናሽናል ፓናል ተቋቁመው የኮሚቴውን ስራ በበላይነት መቆጣጠር አለበት የሚል ሀሳብ ነው የቀረበው። ይህ አካሄድ ደግሞ በፍጹም የሚያስገድ አይደለም። ምክንያቱም የሀገራት የቀሪው ስራ ዓለም አቀፍ ጥናት የሚያጠናው ኢንተርናሽናል ፈርም ነው። ዓለም አቀፍ አማካሪ ድርጅት ጥናት ነው የሚያጠናው። ዓለም አቀፍ አማካሪ ድርጅት ለመቅጠር ሌላ ዓለም አቀፍ ፓናል ማቋቋም ነው የተለመደ አይደለም። አላስፈላጊ ወጪን የሚያስወጣ ነው። የሀገራቱ ባለሙያዎች መስራት ይችላሉ። ስለዚህ ይህን የተቀባይነት አላገኘም። በመቀጠል ግን ልዩነት የሚፈጣ ሌላ ፓናል ይቋቋም ወደምል ነው ያዘሩት። ልዩነት የሚፈጣ ፓናል ማቋቋም ከፈለገ ካስፈለገ ደግሞ ጥናቱ ስጠናቀቅ ነው መሆን ያለበት። ምክንያቱም ልዩነት የሚፈጠረው በጥናቱ የመጨረሻ ውጤት ላይ ስለሆነ እነሱ ግን ዛሬውን ኑኑ መቋቋም አለበት የሚል ያው ግትር አቋም ይዞ ነበረ። ሌላ የልዩነት አካል የነበረው ጥናቱ ለምሳሌ ሲጠናቀቅ የጥናቱ ውጤት በአገራቱ ላይ አስገዳጅ መሆን አለበት የሚል ነው ያነሱት። እንግዲህ አማካሪ ድርጅት ማለት የማማከር ኃላፊነት ወይም ተግባር ነው እንጂ ያለው አስገዳጅ የሆነ የአገርን ሉዓላዊነት የሚጋፋ መብት መስጠት ወይም ደግሞ የአማክል ስልጣን መስጠት የተለመደ አይደለም። በቂ ዓለም አቀፍ ተሞክሮም የለም። አግባብ አይደለም። ስለዚህ የቴክኒክ ምክር ይስጥ እንጂ አስገዳጅ ሊሆን አይችልም፣ በሚል ነበረ የተለያየንባቸው። ሌላኛው ለምሳሌ በቴክኒክ ደረጃ መስማማት ባይኖር የአንድ ሚኒስትሮች ቀርበው ሚኒስትሮች ካልተስማሙ፣ ሶስተኛ አካል፣ ገለልተኛ አካል ለሚኒስትሮቹ የቴክኒክ ምክር ይስጥ በምለው ተስማምተናል። እንግዲህ ለምክር ለዚህ ለሶስተኛ አካል የሚሄደው ጉዳይ ሶስቱ ሚኒስትሮች በጋራ ሲስማሙ ማለትም በኮንሰንሰስ መሆን አለበት ሲባል ያው በግብጽ በኩል አይ አንድ ሚኒስትር ቢሆን መላክ ይችላል የሚል ነው። አንድ ሚኒስትር የላከው ሀሳብ ሶስቱ እንግዲህ ካልተስማሙ ሁለቱ የሚሰጠውም የቴክኒክ ምክር ተቀባይነት ስለም አይኖረው። በምን ጉዳዮች ላይ ነበር በወቅቱ ያልተስማማ ነው። ከዛ ውጭ ግን፣ ከሁሉም በላይ የመጨረሻዎቹ ሁለት ስብሰባዎች ላይ በግብጽ በኩል የኮንፊደንስ ቢልዲንግ ፕሪንስፕልስ ፕሪንስፕልስ ኦፍ ኮንፊደንስ ቢልዲንግ ወይንም ደግሞ የመተማመን መተማመን ማጎልበቻ መርህ ብለው ማጎልበቻ መርህ ብለው ስምንት ነጥብ ያዘለ አንድ መሪዎችን ይዞ መጥቶ ነበረ። ይህ ደግሞ መሪ የያዟቸው መሪ ኢትዮጵያ በተለይ የናይል ተፋሰስ የትብብር ማዕቀፍ ስምምነት ከማጽደቁ አኳያ ያለ የተጣለ በራሷ ላይ የጣለችው ምንላት ሃላፊነት አለ፣ ግዴታ አለ። ያን የሚጻረር በመሆኑ በሱም ላይ እንደማንወያይ ይህንኑ ገልጸንላቸው ጉዳዮች ላይ ተለያይተን ነበረ። ያኛው የናይል ተፋሰስ አልመጡም፣ ሀገሮች የትብብር ድርጅት ወይም የማዕቀፉ ስራ ነው በሚል ነው የማዕቀፉ ስምምነት ውስጥ የተካተቱ መርሆችን የሚጻረሩ መርሆችን ይዘው ነው የመጡት። ስለዚህ ኢትዮጵያ ያንን መርህ የሚጻረር ምንም አይነት ግዴታ ውስጥ መግዛት አትችልም በስምምነቱ መሰረቱና፣ በዛም የተነሳ ያው መድረኩም እዛ ስላልሆነ አጀንዳም ስላልነበረ የኢንተርናሽናል ኤክስፐርቶች ፓናል ምክር ሀሳብ አካልን ስላልነበረ በእኚህ ጉዳዮች ላልተስማማንም ነበር። አሁን ግን እኚህ በሙሉ ተስተካክሎ በመምታታቸው ያው ወደ ስምምነት ልንገባ ችለናል። ለመሆኑ የግብፅ ወገን ባለፈው ጊዜ ለተፈጠረው ሁኔታ ይቅርታ የጠየቀበት ወይም ደግሞ ትክክል እንዳልነበረ ይዞት የነበረው አቋም የገለጸበት ሁኔታ ወይም መድረክ ነበር? መቼ የተፈጠረው ጉዳይ ለስብሰባው ወይም ለነዚህ የሶስቱ ሀገሮች የጋራ የሚኒስትሮች የምክክር ስብሰባ መቋረጥ ምክንያት ነው ብላችሁ ኢትዮጵያና ሱዳን ያነሳችኋቸው ምክንያቶች አሁን የዘረዘሩልኝ ማለት ናቸው? ግብፅ አስተካክላ ከመጣችና ተስማምታ ውይቱን ውይይቱን ከቀጠላችሁ እስካሁን ድረስ የሄድንበት አካሄድ ትክክል አልነበረም፣ እናንተ ልክናችሁ ያሉበት መድረክ አለ ወይም አጋጣሚ። እኛ ለስብሰባው ሂደት ብዙም ትኩረት አልሰጠንም። ዋናው ትኩረት የሰጠነው ውጤቱ ላይ ነው። እንግዲህ ውጤቱ ስምምነት ነው። በስብሰባው ላይ ስምምነት ላይ ደርሰናል። የተስማማነው ደግሞ በአብዛኛው ኢትዮጵያ ኖቨምበር ላይ የቀረበችው ሀሳብ በአብዛኛው ተቀባይነት አግኝቶ ያለፈው እና ኮሚቴቱ ስምምነት በሀገራቶቹ መካከል መፍጠር፣ ጥናቶቹ ተጠንቶ መከማመን መፍጠርና አብሮ መኖር ህዝባችን ይሁን የሶስቱ ሀገር ህዝቦች ይህ ጉዳይ በስምምነት እንዲቋጭ ይጠብቅ ስል ነበረ። ትኩረት የሰጠ ነው ውጤቱ ላይ ስለነበረ ብዙም ትኩረት አልሰጠነውም ለሂደቱ የግብፅ መገናኛ ብዙሃን የመስኖ ሚኒስትሩን ዶክተር ሁሳም አልማጋዚን ጠቅሰው ሰሞኑን በዘገቧቸው ዘገባዎች ኢትዮጵያ በግድቧ ላይ ተጨማሪ ጥናቶችን እንዲታካሄድ የሚያሳስብ መልእክት ያለው ስምምነት ነው የተፈራረምነው ማለታቸውን ዘግበው ነበረ ሁለተኛ የሚቋቋመው ወይም ደግሞ የዓለም አቀፉ የጥናት ውጤት የግብፅን ለኢትዮጵያ ህዳሴ ግድብ ግንባታ ጋዜጣ ይሁንታ መስጠትና አለመስጠት ይወስናል ብለው ነበረ። አክለው እንዴት ነው የኢትዮጵያ ሀሳብ በዚህ ጉዳይ ላይ? እንግዲህ በመሬ ደረጃ በሀገራችን ውስጥ ያለውን የተፈጥሮ ሀብት ውሃንም ጨምሮ የመጠቀም ሉዓላዊ መብት አላት። ይህንን ሉዓላዊ መብቷን ተግባራዊ ስታደርግ ደግሞ ፍትሃዊ እና ምክንያታዊ በሆነ መንገድ እንዲሁም በሌሎች የተፋሰሱ ተጋሪ ሀገራት ላይ ጉልህ ጉዳት በማያደርስ መልኩ እውነተኛ ትብብር ላይ ተመሰረተ ስራ ነው እየሰራን ያለ ነው። ይህን ግድብ ይዘው አካል ነው። ይህንን ግድብ ለመገንባት በእውነቱ የማንም ይሁንታ የምንጠይቅበት ሁኔታ የለም። ግን በቀጠና ውስጥ ባለን የቀጠናዊ ኢኮኖሚ ትስስርን ለማምጣት ባለን ፍላጎት ሀገራቶች ይህ ግድብ ለ ሶስቱም ሀገራቶች ጥቅም በሚሰጥ መልኩ ነው ጊዛ ያደረግ ነው። ስለዚህ የማንንም የሁኔታ የምንፈልግበት ሁኔታ የለም። ከዚያ ውጭ ግድቡ ስጠና በግድቡ ዙሪያ በቂ ጥናት በቂ ጥናት በዓለም አቀፍ ነው የተጠናው። እነህ ጥናቶች ለአንድ ዓመት ያክል ኢንተርናሽናል ኤክስፐርቶች የግብፅን፣ የሱዳንን የኢትዮጵያ አራት ዓለም አቀፍ አማካሪዎች ባሉበት ተመርምሮ በአብዛኛው ብቃታቸው የተጠበቀ መሆኑን ዓለም አቀፍ ደረጃ የጠበቁ መሆኑ ተመስክሯል። አሁን የተነሳው ምንድን ነው? ኢንተርናሽናል ፓናሉ እንደ ምክር ሀሳብ ያስቀምጠው ጥናቶቹ ተጠምጠዋል በኪቱናት የተጠናው ግን በጥናቱ ውጤት ላይ መተማመን እንድኖር ሶስቱ ሀገራት ጋራ መስራት አለባቸው የሚል ነው የሞዴል ጉዳይ ነው። ሞዴል ጥቁር ሳጥን ነው ይባላል። ውስጡ ምን እንዳለ ስለማይታወቅና በሞዴል መረጣ ላይ በመረጃ ጥራትና መረጃ እንደተኛነት ላይ እንዲሁም በአንዳንድ አሳንሽኖች ላይ አገራቶቹ ካልተስማሙ በውጤቱ አይስማሙም እና እነህ ሁለት ጥናቶች ለዚህ ነው በጋራ ይጠኑ የተባሉት። ስለዚህ አሁንም የተስማማ ነው ኢትዮጵያ ከአሁን በፊት አተናቻቸው ኢንተርናሽናል ኤክስፐርቶች ካናሉ ግን በውጤታቸው ላይ መተማመን እንዲፈጠር በጋራ ቢጠኑ ይሻላል ብሎ በቀረበው ምክረ ሀሳብ ላይ ተመስርተን ነው የሚሙሌቱ ሁለቱ ጥናቶች በጋራ ሶስታችንን ለማጥናት የተስማማ ነው እና አዲስ ጥናት አይደለም የነበረ ጥናት ነው እና ሌላ አዲስ የተፈጠረ ነገር የለም። ለማለት ይይነት በዚህ በአራተኛው ዙር ላይ ለመሆኑ ሱዳንና ኢትዮጵያ ቀደም ሲል ይዘዋቸው ከነበሩት ሀሳቦች ወይም አቋም ይቅር ብለው የተውት ነገር አለ። ሊጠቀስ የሚችል እንደ መቻቻል ነጥብ ሊወሰድ የሚችል በጣም አነስተኛ የሆኑ ነገሮች ናቸው። እኒህም አነስተኛ የሆኑ ነገሮች በሂደቱ ላይ ለውጥ የማያመጡ ናቸው። ያው በውይይት ወቅት ሁሉም የተወሰነ ትናንሽ ነገሮችን መተው ሊኖር ይችላል። ከዛ ውጭ ግን ዋናው ነገር በተለይ ባለፈው ስብሰባ በተለያየንባቸው ጉዳዮች ላይ በአንዱም አንዱም በኢትዮጵያና በሱዳን መካከል አቋም ለውጥ አልነበረም። ሁለተኛም በተለያየ የንባቸው ጉዳዮች ላይ ሁለቱ ሀገራት ባቀረቡት ሀሳብ መሰረት ነው ውይይቱ የተደመደመው። ይህን ያክል አቋም ለውጥ የለም ብሎ መውሰድ ይቻላል። የግብፁ ሚኒስትር ዶክተር ሐሳም ኤልሞጋዚ ሲናገሩ በአብዛኛው አዎንታዊ የሆነ ድምዳሜ ላይ የደረሰ ስብሰባ እንደሆነ ገልጸዋል። እስከ 85 ከመቶ እና ከዛም በላይ የሚሆን መፍትሄ አግኝተናል እስካሁን ድረስ ለነበሩ ችግሮቻችን ብለው ነበረ። የልዩነት ሀሳብ 15 ከመቶም ቢሆን ምንድን ናቸው ይላሉ? እርሶ በጉዳዩ ላይ በቀጥታ ያሉ ባለሙያም ሀላፊም እንደመሆኑ እንግዲህ ምንድን ነው እስካሁን የደረስንባቸው ስምምነቶች አሉ። አሁን እንግዲህ በቀጣይነት ለምሳሌ ኮሚቴዎች ይቋቋማሉ። ከሶስቱ ሀገራት የተውጣጣ አራት አራት አባላት ያለው ኮሚቴ ይቋቋማል። ይህ ኮሚቴ በሚሰራቸው ብዙ ስራዎች አሉ። በዚህ ሂደት ውስጥ ያው የሀሳብ ልዩነቶች ይኖራሉ። እነዛን ሀሳብ ልዩነቶች የማስተናገድ ሁኔታ ነው የሚኖረው። የስብሰባውን አጀንዳ በተመለከተ ግን በተነሳው አጀንዳ ላይ ሙሉ በሙሉ ተስማምተን የተለያየ ነው በአጀንዳው ላይ ተነስቶ ያልተስማማንበትና ያልተነጋገርንበትና ያልተስማማንበት ጉዳይ አልነበረም። ስለዚህ በእኛ በኩል አጀንዳው ሙሉ በሙሉ ውይይት ተደርጎበት ስምምነት ተደርሶበታል። በቀጣይ ግን የሚነሱ በጣም በርካታ ጉዳዮች ይኖራሉ። የቴክኒክ ጉዳዮች ናቸው፣ ተወያይቶ መፍታት ይቻላል። ስለዚህ በዛ መልኩ የምንቀጥል ነው የሚሆነው። የሰሞኑ የካርቱም ስምምነት የተፈጻሚነት ጊዜ እስከ መቼ ነው? መቼ ይጀምራል? መቼ ተጠናቆ ይቀርባል ውጤቱ? እንግዲህ ስምምነቱ ያው ከተፈረመበት ጊዜ አንስቶ ተግባራዊ ነው የሚሆነው። በአሁኑ ሰዓት ሀገራቶች የራሳቸውን ተወካዮች እየመረጡ ነው ያሉት። በስምምነቱ መሰረት ጥናቱ በጣም ከተፋጠነ በስድስት ወር ውስጥ ያልካል ተብለው ነው የሚጠበቀው። ይበልጡን ግን ይህ የሚወሰነው በጥናቱ ሂደት ነው የሚሆነው። ስምነቱ እንግዲህ የሚያበቃው ጥናቱ አልቆ ለሶስቱ ሀገር መንግስታት ሲቀርብ ነው የሚያበቃው። ጥናቱ ቀደም ሲል በነበረው ዓለም አቀፍ የአጥኚዎች የባለሙያዎች ቡድን የሚካሄድ ነው ወይስ ሌላ የሚቋቋም ወይም የሚቀጠር ተቋም ወይም ቡድን ይኖራል? ሌላ ገለልተኛ ዓለም አቀፍ አማካሪ ድርጅት ተቀጥሮ ነው ጥናትን የሚያጠናው? የመቅጠሩንም የማስተዳደሩንም የክፍያንም ሁኔታ በጋራ ነው የሚሆነው። ስለዚህ ይሄ ራሱ በመሰረታዊ ደረጃ ኢትዮጵያ ቀደም ሲል ይዛ የነበረውን ሌላ ቡድን አያስፈልግም ብላ የነበረውን አቋም ይለውጣል ማለት ነው። ኢትዮጵያ ዓለም አቀፍ አማካሪ ድርጅት ይህንን ጥናት እንዲያጠና ተቃውሞ አታቅም። እንዲሁም ኢትዮጵያ ነ መሳሪያ መጣች። ኢትዮጵያ የተቃወመችው ይህን አማካሪ ድርጅት ለመቅጠር ሌላ ዓለም አቀፍ አማካሪ ድርጅት ወይም ፓና ሊቋቋም የሚለው ነው የተቃወመች። ስለዚህ ይሄ የኛ ሀሳብ ነው ከመጀመሪያ ነው የነበረ ነው። ስለዚህ አሁንም ቢሆን ያኛው ሁለተኛው አማካሪ ቡድን የመቋቋሙ ሀሳብ ተሰርዟል ማለት ነው። እሱ ተሰርዟል። አቶ ፈቃ አህመድ እስቲ አንዲት ከዋናው ከናይል ተፋሰስ ስምምነት ማዕቀፍ ወጣ ያሉ ሀገሮችንና ተቋማትን ደግሞ እኒና ለመሆኑ የህዳሴን ግድብ ግንባታ እስካሁን ባላችሁ አካሄድ አሜሪካ የአውሮፓ ህብረት የአፍሪቃ ህብረት የአፍሪቃ ልማት ባንክ የዓለም ባንክ እስራኤልን የመሳሰሉ ሀገሮችና ተቋማት ምንድን ነው ያላቸው አስተሳሰብ እንግዲህ ግድቡን በተመለከተ አሁን የተነሱትንም ሌሎች ድርጅቶች ወይም የዓለም ሀገራት የኢትዮጵያ ሉዓላዊ መብት መሆኑን ያውቃሉ በግድቡ ዙሪያም ያው በሀገራቶቹ መካከል በተለይ በኢትዮጵያና ግብጽ መካከል የተወሰነ ወይም ደግሞ ያለ መግባባት መኖሩን ያውቃሉ። እሱንም ለመፍታት ብቸኛው አማራጭ ሁለቱ ሀገራት ተቀራርበው ማስራት ብቻ መሆኑን ነው የሚያውቁ። ስለዚህ እንደ አፍሪካ ህብረት ለምሳሌ ያሉ ድርጅቶች ከፍተኛ ድጋፍ ነው የሰጡት። ገለልተኛም ለመሆን የሞከሩ አሉ። ግን ሙሉ በሙሉ ሁሉም አንድ የምተማመንበት ጉዳይ ቢኖር በግድቡ ዙሪያ የተነሳው ያለመረጋጋት ወይም ደግሞ ሚስንደርስታንዲንግ የሚጠቃው ሁለቱ ሀገራት መካከል በሚደረግ ውይይት ብቻ ነው። ይልን እንመጣላቸው ከዚህ በፊት የግብፅ ወገን ሰፊ የሆነ ዓለም አቀፍ ዘመቻ ሲያካሄድ ነበረ ኢትዮጵያ ለግድቧ ግንባታ ገንዘብ እንዳታገኝ በብድር የሚሆን በእርዳታ ሲባል ነበር፣ በይፋ ሲነገሩ ነበር እነዚህ ነገሮች። እና አሁን ባለው ሁኔታ የግብፅ አቋም ምን ይመስሎታል? ኢትዮጵያ ለመሆኑ አሁን ባለው የግብፅ አካሄድ፣ በአሁን ባለው የግብፅ መንግስት ምን ያህል መተማመን አላት? እንግዲህ እስካሁን ያለው ሁኔታ ማለትም የግብፅ መንግስት እያሳየ ያለው የትብብር ሁኔታ ጥሩ ነው። በጣም በርካታ እያሳየ ናቸው። ከሁሉም በላይ ደግሞ ባለፉት የሁለት ቀናት ስብሰባ ላይ ግልጽ የሆነ በትብብር መንፈስ ላይ የተመሰረተ ውይይት አካሄደን አንድ ውጤት ማግኘታችን አንዱ አመልካች ነው የሚሆነው። ይህም ሁኔታ ይቀጥላል የሚል እምነት አለን። ምክንያቱም ያለፈው የግብፅ መንግስት ያደረገው የዲፕሎማሲ ጥረት በአብዛኛው አልተሳካም። ያልተሳካውም ሁሉም የአለም ሀገራት ወይም አያሌ ሀገራትን ጭምር ይህን ጉዳይ ከኢትዮጵያ ጋር ተወያይታችሁ ብቻ ነው የምትፈቱት የሚል አቋም በመያዙ ወደ ውይይት መመለስ ተችሏል። ግዜትን ተሻጋሪ ውሃ አጠቃቀምንም በተመለከተ ሀገራት በስምምነት ብቻ ነው ዘላቂ ልማት የላቄ ተጠቃሚ መሆን የሚችሉትና ና እነህ ጉዳዮች ያው ወደ ትብብር እንዲመጡ አስገድደዋል። ወደ ትብብር መምጣቱ ደግሞ ብቸኛም አማራጭ በመሆኑ ያንን በትክክል ተገንዝበው የተመለሱ ይመስለናል። በዚህ መልኩ ሁኔታዎች የሚቀጥሉ ከሆነ በእኛ በኩል ሁሌም በራችን ክፍት ነው። ለትብብር ዝግጁ ነን። አብረን ለመስራት ሙሉ ዝግጅት አድርገን ያለን። እርሶ ከዚህ በፊት ለቪኦኤ በሰጡት ቃለ ምልልስ፣ ጀኔራል ኤልሲሲ ከመመረጣቸው ጥቂት ቀደም ብሎ ሰጥተውት በነበረ የቴሌቪዥን ቃለ ምልልስ ከኢትዮጵያ ጋር ለመስራት ከሌሎችም የአፍሪካ ሀገሮች ጋር ለመስራት ዝግጁ መሆናቸውን ገልጸው የነበረ ጊዜ ካላየን አናምንም ብለው ነበረ እርሶ የሆነ ነገር ያዩ ይመስሎታል? አሁን አዎ፣ ያንን ያልኩት ምንድን ነው፣ ሁለት ጉዳይ ነው ሊሆን የሚችለው። አንደኛው የአቋም ለውጥ ሊሆን ይችላል። ሌላኛው የታክቲክ ለውጥ ሊሆን ይችላል። የአቋም ለውጥ ከሆነ ግማሽ መንገድ እንሄዳለን፣ የታክቲክ ለውጥ ከሆነ ደግሞ ካውንተር ታክቲክ እናዘጋጃለን የሚል ነበረው። በአሁኑ ሰዓት ግን በዚህ ስብሰባ ላይ ያየ ነው የአቋም ለውጥ መኖሩን የሚያሳዩ አንዳንድ ምልክቶች አግኝተናል። እርግጠኛ ለመሆን ግን ያው ጊዜ ይፈጃል። ይህንኑ ግን በከፍተኛ ደረጃ ማጎልበት ይጠበቅብናል። አሁን ያለውን ግንኙነት፣ አሁን ያለውን መልካም መንፈስ፣ ያንን የማዳበር የማጎልበት ትልቅ ስራ ይኖርብናል። ያን ካደረግን ወደ ላቀ ሁኔታ ሊሸጋገር ይችላል። የምንነት ነው። አቶ ፈቃ አህመድ ነጋሽ በኢትዮጵያ የውሃ ኤነርጂና መስኖ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር ለጊዜውና ለሰጡኝ ማብራሪያ በጣም አመሰግናለሁ በአድማጮች ስም አሁን